የክብርት ዶክተር አበበች ጎበና ስርዓተ ቀብር ነገ እንደሚፈጸም ተገለጸ። አንዳንዴ የአፍሪቃ ማዘር ተሬዛ በሚል ቅጽል የሚታወቁት ክብርት አበበች ጎበና በኮሮና ቫይረስና ተያያዥ ህመሞች ህይወታቸው ማለፉን የአበበች ጎበና የህፃናት መርጃ ድርጅት ለአሜሪካ ድምፅ አስታውቋል። አዲስ ቸኮል ተጨማሪ አለው። በ85 ዓመታቸው በትላንትናው ዕለት ህይወታቸው ያለፈው ክብርት ዶክተር አበበች ጎበና በነገ ዕለት ቀብራቸው እንደሚፈጸም በስማቸው የተሰየመው የህፃናት መርጃ ድርጅት አስታወቀ። መርጃ ድርጅቱ ከአዲስ አበባ አስተዳደር ጋር በመተባበር ባዘጋጀው የቀብር ስነ ስርዓት አርበኞችና ፈረሰኞችም ተሳታፊ እንደሚሆኑ የአበበች ጎበና የህፃናት መርጃ ድርጅት ስራ አስኪያጅ አቶ ሽቶ አረዶ ለቪዮ አስታውቀዋል። በኮሮና ቫይረስ ተይዘው በርከት ላሉ ቀናት በህመም የቆዩት ክብርት ወይዘሮ አበበች ጎበና በትላንትናው ዕለት ነበር ህይወታቸው ያለፈው ለህልፈታቸው መንስኤም ከኮቪድ-19 ባሻገር በልዩ ልዩ ህመሞች ሰውነታቸው በመጎዳቱ ምክንያት ነው ብሏል አቶ እሸቱ። ከክብርት ዶክተር አበበች ጎበና ጋር ከድርጅት ስራ አስኪያጅነት ና የስራ ባልደረባነት ባሻገር አብሮ አደግ ና የቅርብ ዘመድ ነኝ የሚሉት አቶ እሸቱ የአፍሪካዋ ማዘር ቴሬዛ እስከመባል ያደረሳቸው ደግነታቸው ከልጅነታቸው ጀምሮ የነበረ ነው ይላሉ። ከልጅነት ጀምሮ ነው የማውቃቸው። ከልጅነት ጀምሮ ሩህሩ አርቆ ሀሳቢ እና በጣም ጎበዝ ታታሪ ሰው የነበረች ነች ቤታችን እና፣ ስለዚህ እሳቸው እሷ እህቴ እሷን ነው የምላት። እና ረጅም ጊዜ ነው ማውቃት ከህጻንነቷ ጀምራ ሰባት ስምንት ዓመት ጀምራ አያቷ ቤት ነው አደገችው የአባቷ አባት ጋር ነው አደገችው። እና ስለዚህ ለሀን ትረዳ ነበረ። ከቤተሰብ እህል እየወሰደች እየለመነች፣ ቅቤ ከቤተሰብ እየወሰደች ስትረዳ ነበረ። ያ ባህል ነው ጎልብቶ የእንጂዮ መስራች የሆነችው አርቆ አሳቢ በመሆኗና በጣም ምንም ሞዴል እንትን ሳታገኝ ይህንን መመስረቷ በጣም ነው እንግዲህ አሁንም ለአርባ አንድ አመት የቆየ ጠንካራ ሆኖ አሁኑም ወደፊት እየገፋለ ድርጅት በመሆኑ በጣም የምንመካበትና የሀገር መመኪያ ቤተሰብ ኩራት ነች። የዛሬ አርባ አንድ አመት በስማቸው የተቋቋመው የህፃናት መርጃ ድርጅት እስከ ዛሬ እንቅስቃሴ የበርካቶች ህይወት እንደቀየረ ነው አቶ ሸቱ የሚናገሩት አበበች ጎበና። ከስሙ እንደምትረዳው አበበች ጎበና የሴዎች እናት ነው የሚባለው ማዘሮፍ ምን የዋለበዛ ደግሞ የአፍሪካ ማዘር ትሬዛ ተብሎ ማ አፍሪካ ተሸላሚ ነች ዓለም አቀፍ ደረጃ ደግሞ ቢዝነስ አዋርድ ተሸላሚ ነች። በኢትዮጵያ ውስጥ እና በተለያዩ ቦታዎች የሁለት መቶ በላይ ልዩ ልዩ ሽልማት ያገኘች እናት ነች እና በጣም ኮሮናች ድርጅቱ አሁን ሽልማት ብቻ ሳይሆን ይህ ሽልማት የሚገልጸው ምንድን ነው? የተሰራው ስራ መጠን ነው። አሁንም በአሁኑ ጊዜ ከስድስት ሺህ በላይ ህጻናትን በተለያየ መንገድ እየረዳች ነው ያለችው ድርጅቱ እየረዳ ነው ያለው እና ከዚህም ሌላ ከሶስት መቶ በላይ ሰራተኞች አሉት እና በአጠቃላይ ህብረተሰቡን ስናጠቃልለው ከሶስት መቶ ሺህ በላይ በአመት እየረዳ ነው ያለው እና ትልቅ አስተዋጽኦ እያደረገ ለወደፊት አላማ የሰነቀና ቪዥን ያለው ድርጅት ነው። ወይዘሮ አበበች ኢትዮጵያ ውስጥ በስማቸው መንግስታዊ ያልሆነ መርጃ ድርጅት ያቋቋሙ የመጀመሪያ ኢትዮጵያዊ ናቸው የሚሉት አቶ ሸቱ የእርሳቸው ጅምር አሁን በሀገሪቱ ያሉ በርካታ የረድኤት ድርጅቶች እንዲቋቋሙ መነሻ የሆነ ነው ብለዋል። የአዲስ አበባ አስተዳደርና የህፃናት መርጃ ድርጅቱ በሚያስተባብሩት የቀብር መርሃ ግብር መሰረት ጠዋት ላይ ከጳውሎስ ሆስፒታል ወደ ህጻናት ማሳደጊያ ማዕከሉ ጉዞ እንደሚደረግ፣ እኩለ ቀን ደግሞ ወደ መስቀል አደባባይ ጉዞ ተደርጎ ከስምንት ሰዓት ጀምሮ ወደ ቅድስት ስላሴ ካቴድራል ሽኝት እንደሚደረግና ቀብራቸው እንደሚፈጸም ያገኘነው መረጃ ያመለክታል ክብርት አበበች ጎበና በቀድሞ አጠራሩ ሸዋ ክፍለ ሀገር ሰላሊ አውራጃ ሸቤል በተባለች ቀበሌ እንደተወለዱ የድርጅታቸው ገጽ ላይ የሰፈረ ቤት ታሪካቸው ያመለክታል በወጣትነታቸው ወደ ጊሼ ማርያም ለመንፈሳዊ ጉዞ ሲሄዱ ከእናቷ አስከሬን ጎን ወድቀ ያገኟትን ህፃን ወደ ቤታቸው አምጥተው በማሳደግ የጀመረ ወላጅ አልባ ህጻናትን የመርዳት ተግባራቸው በ1978 ዓ ም በመንግስት የተመዘገበ የህፃናት ማሳደጊያ ድርጅትን እስከ ማቋቋም አድርሷቸዋል ላለፉት 41 ዓመታትም በዚሁ ተግባር ሙሉ ህይወታቸውን ሰጥተው ኖረዋል ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።